የአሜሪካ ድምፅ ነው በ1925 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ማክሰኞ ሐምሌ 26 2014 ዓ ም ምሽት ዝግጅታችን ጀመረ የዩናይትድ ስቴትስ እና የአውሮፓ ህብረት ልዩ ተወካዮች ወደ ትግራይ ክልል ተጉዘው ከክልሉ ፕሬዚዳንት ዶክተር ደብረጽዮን ገብረ ሚካኤል ጋር ተወያይተዋል። በደቡብ ክልል ደራሼ ልዩ ወረዳ ስምንት ሲቪሎች በመንግስት የጸጥታ ኃይሎች መገደላቸውን የአካባቢው ነዋሪዎችና የዓይን እማኞች ተናግረዋል። እንዲሁም የኢትዮጵያ የሰብአዊ መብት ኮሚሽን በኦሮሚያ ክልል የማረሚያ ቤቶች አያ ዙሪያ ሪፖርት አውጥቷል እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል ሰላም ጤና ይስጥልኝ እንደምናመሻችሁ የተከበራችሁ አድማጮች ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ ብርሃን ሀይሉ ከስቱዲዮ ታቀናብርልናለች በምስልና ድምጽ ቅንብር ሲሳ አሸናፊና ግርማ ደገፋ እንዲሁም የማህበራዊ ሚዲያና ድረ ገጻችን ፕሮዲውሰር አበባየው ገበያው አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም ደግሞ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። አሁን ቀዳሚ ወደሚሆነው የዕለቱ ዋና ዋና የዓለም ዜና እንለፍ። ጤና ስጥልኝ ክብራትና ክብራን፣ እንደምን ዋላችሁ እንደምን አመሻችሁ። የዓለም ዜና ይዤላችሁ የቀረብኩት እንግዲ ወልዴ ነኝ። የዩናይትድ ስቴትስ የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ የቻይናን ማስጠንቀቂያ ችላ በማለት ከጥቂት ሰዓታት በፊት ታይፔ ታይዋን ገብተዋል። የፔሎሲ ታይዋንን የመጎብኘት ጭምጭምታ ከተሰማ አንስቶ አሜሪካና ታይዋን የግዛቴ አካል ነች የምትለው ቻይና ፍጥጫ ውስጥ ገብተው ከርመዋል። ፔሎሲ ታይዋን ከገቡ ወታደራዊ እርምጃ እንደምትወስድ ቤጂንግ ስትዝድ ሰንብታለች። ፔሎሲ አምስት የዲሞክራቲክ ፓርቲ አባላት እንደራሴዎች ያሉበትን ቡድን መርተው አመሻሹ ላይ ታይዋን ገብተዋል። የአሜሪካ ኮንግረስ ቡድን ታይዋንን መጎብኘቱ አሜሪካ ለታይዋን ንቁ ዲሞክራሲ ያላትን የማይናወጥ ድጋፍ ያሳያል ብለዋል ፔሎሲ ታይፔ እንደደረሱ ፔሎሲ ታይዋን ከመድረሳቸው ቀደም ብሎ በርካታ የቻይና ተዋጊ ጄቶች በታይዋን የባህር ወሽመጥ አቅራቢያ ሲያንዣብቡ እንደነበር ሮይተርስ በስም ያልተጠራ ምንጩን ጠቅሶ ዘግበዋል። አውሮፕላኖቹ በጣም ተንኳሽ የሆነና በጥቂቱም ሁለቱን ወገኖች የሚለየውን አካባቢ ነክተው መመለሳቸውን ምንጩ ተናግሯል። አፈጉባኤ ፔሎሲ ቡድናቸው ማሌዥያንና ሲንጋፖርንም ጎብኝተዋል። የጉብኝታቸው ዓላማ ለአካባቢው ሀገሮች የአሜሪካን ማይናወጥ ድጋፍ ለማረጋገጥ እንደሆነ ፔሎሲ ከትናንት በስቲያ እሁድ ተናግረዋል። የአልቃይዳውን መሪ አይማን አልዘዋሪን ስለመግደላቸው እርግጠኞች መሆናቸውን የዋይት ሀውስ ከፍተኛ ባለሥልጣናት አስታወቁ። የታሊባን ከፍተኛ መሪዎችም ግለሰቡ አፍጋኒስታን ውስጥ እንደነበር ያውቁ እንደነበር የተናገሩት ባለሥልጣናት ካቡል ውስጥ ባለፈው ሳምንት መጨረሻ በድሮን በተጣለው ጥቃት የተገደለው አልዛዋሂሪ ብቻ መሆኑን ገልጸዋል። የባይደን አስተዳደር ለታሊባን የቅድሚያ መረጃ ለመስጠቱን፣ ጥቃቱ የተፈጸመው በሰው አልባ ጀት መሆኑን፣ የአሜሪካ ወታደሮችም በስፍራው እንዳልነበሩ ተናግረዋል። ፕሬዚደንት ጆ ባይደን ትናንት ሰኞ ባደረጉት ንግግር አሜሪካ በሚሳኤል ባደረገችው ጥቃት በዓለም እጅግ ተፈላጊ ከነበሩት አሸባሪዎች አንዱን ገድላለች ብለዋል። ባለፉት አስርተ ዓመታት አልቃይዳን ሲመራ የቆየው አይማን አልዛሐዋሪ መስከረም 1 1994 ዓ ም አሜሪካ ላይ ከተፈጸመው የሽብር ጥቃት ወዲህ ቡድኑ መረቡን በዓለም ላይ ሲዘረጋ መቆየቱ ተናግሯል። ግድያውን ያወገዙት የታሊባን ቃል አቀባይ ዙቢሁላ ሙጃሂድ ድርጊቱ በታሊባንና በሌላ ወገን በተሰለፉት በአሜሪካና በምዕራብ ሀገሮች መሪዎች መካከል ካታር ዋና ከተማ ዶሃ ላይ ከሁለት ዓመታት በፊት የተደረገውን ስምምነት የሚጥስ ነው ብለዋል። አይማን አልዛህዋሪ ያለበትን ለጠቆመ 25 ሚሊዮን ዶላር ወረታ ለመክፈል አሜሪካ ቀደም ሲል ማስታወቂያ አውጥታ ነበር። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ኢትዮጵያ ውስጥ የተካሄደው ጦርነት የመገናኛ ብዙሃን ነጻነትን ይበልጥ ሸርሽሮታል ሲል ለጋዜጠኞች ደህንነት የሚሟገተው ሲፒጄ ትናንት አስታውቋል። ሲፒጄ በዚሁ መግለጫው ጠቅላይ ሚኒስትር አብይ አህመድ ከአራት ዓመታት በፊት ወደ ስልጣን ሲወጡ መሻሻል አሳይቶ የነበረው የመገናኛ ብዙሀን ነጻነት ይዞታ በጥቅምት 2013 ዓ.ም በፌዴራል መንግስቱና በትግራይ አማጽያን መካከል ጦርነት ከተጫረ ወዲህ አሽቆልቁሏል ብለዋል። ጦርነቱ ከተቀጣጠለ ወዲህ ስልሳ አራት የሚዲያ ባለሙያዎች መታሰራቸውን ዋና ጽህፈት ቤቱ ዩናይትድ ስቴትስ የሆነው ተሟጋች ቡድኑ ጠቁመዋል። ካለፈው ዓመት ህዳር ወዲህ አስራ ስድስት ጋዜጠኞች መታሰራቸውን ያነሳው ሲፒጄ ይህም ኢትዮጵያን ጋዜጠኞችን በማሰር ከሰሃራ በስተደቡብ ካሉ ሀገሮች ቀዳሚ ከሆነችው ኤርትራ ጋር ያተካክላታል ብለዋል። አሁን ስምንት ጋዜጠኞችን ታስረው እንደሚገኙ ቡድኑ አክሎ አመልክቷል። በዚህም ይላል ሲፒጄ፣ ኢትዮጵያ ሐሳብን በመግለጽ ነጻነት ሰንጠረዥ ላይ አርባ ደረጃ ዝቅ እንድትልና ከአንድ መቶ ሰማኒያ አገሮች ወደ አንድ መቶ አርባኛ ደረጃ እንድትወርድ አድርጓታል። በአፍሪካ ቀንድ በከፍተኛ የምግብና የጤና ቀውስ ለተጋለጡ ሰዎች የሚውል የ123.7 ሚሊዮን ዶላር አጣዳፊ እርዳታ በአስቸኳይ እንዲደረግለት የዓለም ጤና ድርጅት ተማጽኗል። የጤና ድርጅቱ እንዳለው በቀጠናው የተከሰተው ከፍተኛ የምግብ እጥረት የጤና ቀውስንም ፈጥሯል። ሊሳ ሽላይን ከጄኔቭ ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል። በመላው የአፍሪካ ቀንድ ከ20 ሚሊየን በላይ ሰዎች በአስርት ዓመታት ታይቶ ለማያውቀው የረሃብ አደጋ መጋለጣቸውን የተባበሩት መንግስታት የረድኤት ድርጅቶች ያወጡት ዘገባ አመልክተዋል። በሶማሊያ፣ ኢትዮጵያና ኬንያ እስከ 20 ሚሊየን የሚጠጉት ሰዎች፣ ከነዚህ ከፊሎቹ ህጻናት ናቸው፣ ከወዲሁ እጅግ ለከፋዊ የረሃብ አደጋ መጋለጣቸውን ድርጅቶቹ አስታውቀዋል። የዓለም ጤና ድርጅት የአስቸኳይ ጉዳዮች ምላሽ ረዳት ዋና ዳይሬክተር ኢብራሂም ሶሴ ፎል ይህ አደገኛው የምግብ ደህንነት ዋስትና ቀውስ በቀጠናው የጤና ቀውስ እንዲፈጠር እያደረገ መሆኑን አመልክተዋል። የተመጣጠነ ምግብ እጥረቱ በከፍተኛ ሁኔታ የተባባሰ ሲሆን ኩፍኝና ኮሌራን ጨምሮ ወረርሽኙም በስቷል ብለዋል። ፎል ከሴኔጋል ዋና ከተማ ዳካር በስልክ በሰጡት መግለጫ ለከፍተኛ የረሃብ ቀውስ በሚሰጠው ምላሽ ውስጥ ጤና የሚጫወተው ድርሻ ብዙም አይታወቅም ብለዋል። አያይዘውም የጤና እንክብካቤ አነስተኛ ከፍተኛ የሚሆነው ሰዎች እጅግ በጣም በሚፈልጉበት ጊዜ ነው ብለዋል። ፎል አክለውም እንዲህ አሉ። ሰዎች ምግብ፣ ውሃና ለከብቶቻቸው ግጦሽ ፍለጋ ከቦታ ቦታ ስለሚንቀሳቀሱ የሚያገኙት የጤና እንክብካቤ የተገደበ መሆኑ በጣም ያሳዝናል። ምናልባትም ደግሞ ምግብ ወደ መግዛትና ሐኪም ከማየት መካከል ያሉ ከባድ ምርጫዎችን ማድረግ ይኖርባቸውም ይሆናል። የዓለም ጤና ድርጅት ያቀረበው የብዙ ሚሊዮን ዶላር እርዳታ ጥሪ በበርካታ አገሮች በጅቡቲ ኢትዮጵያ ኬንያ ሶማሊያ ደቡብ ሱዳን ሱዳንና ዩጋንዳ ያሉ የጤና አጠባበቅ ስርዓቶችን ለመጠበቅና ለማጠንከር ይውላል ሲሉ ፎል ተናግረዋል የእርዳታው ጥሪ ትኩረት በምግብ እጥረት ክፉኛ የተጎዱና የታመሙ ህጻናት የሚያስፈልጋቸውን የህክምና እርዳታ እንዲያገኙ ለማድረግ መሆኑን የገለጹት ፎል ተከታዩን አክለዋል የተፈናቀሉ ሰዎች ባሉባቸው አለመረጋጋቶች ሳቢያ የሚሰጠው የክትባት መጠን ቀንሷል። በኮቪድ ወረርሽኝ ወቅትም በእርግጥ የተቋረጠ የክትባት መርሃ ግብር አለ። ይሄ በመሆኑ ለአደጋ የተጋለጡ ሕፃናት የበዙ ሲሆን መሞትም ጀምረዋል። አሁን ራሱ በጤና ቀውስ ውስጥ እንገኛለን። የአመጋገብ ቀውስ ብቻ አይደለም፣ በርካታ ሕፃናት በበሽታ እየሞቱ ነው። ስለዚህ አሁን ሁኔታው አስከፊ ሆኗል። የግድ አንድ ነገር ማድረግ አለብን። የዩክሬን ጦርነት ከተከሰተ ካለፈው የካቲት ወር ወዲህ የእርዳታ ድጋፎችን ለማግኘት የታየው ፉክክር እጅግ እየተባባሰ መጥቶ ለጥሬቶች መመናመን ምክንያት ሆነዋል። ይሁን እንጂ ለዓለም አቀፉ ለጋሾች በዩክሬን ያለውን ቀውስ ብቻ በመደገፍ በአፍሪካ ቀንድ ሰዎች በረሃብና በበሽታ እንዳይሞቱ ለመከላከል ምንም አለማድረግ ሕሊናን የሚፈቅደው ነገር አይደለም ብለዋል የዓለም ጤና ድርጅት የአስቸኳይ ጉዳዮች ምላሽ ረዳት ዋና ዳይሬክተር ኢብራሂም ሶሴፎል። ሩሲያ ዩክሬንን ከወረረች ወዲህ እህል የጫነ የመጀመሪያ መርከብ ነገ ኢስታንቡል ቱርክ እንደሚደርስ ይጠበቃል። መርከቡ ከነጫነው እህል በቀጥታ ወደ ወደብ ከመግባቱ በፊት ፍተሻ እንደሚደረግ የቱርክ መከላከያ ሚኒስቴር አስታውቋል። ራዞኒ ተብሎ የሚጠራውና የሴራሊዮንን ባንዲራ የሚያውለበልበው መርከብ 26527 ቶን ወይም ከ265 ሺ በላይ ኩንታል በቆሎ ጭኖ ከዩክሬን ኦዴሳ ወደብ የለቀቀው ትናንት ሰኞ ማለዳ እንደነበር ታውቋል። ባለፈው ዓመት የተመረተ 20 ቢሊዮን ቶን ወይም ከ200 ቢሊዮን ኩንታል በላይ እህል በአገሪቱ ወደቦች ላይ ተከማይቶ ወደ ሌሎች ሀገሮች ለመላክ በመጠባበቅ ላይ መሆኑን የዩክሬን የግብርና ባለሥልጣናት ተናግረዋል። የዩክሬን ፕሬዚደንት ቮሎዶሚር ዜሌንስኪ በትናንት ዕለታዊ የቪዲዮ መልእክታቸው ላይ የእህሉ መላክ እየጨመረ የመጣውን የዓለም የምግብ ቀውስ ለማስቆም የመጀመሪያው አዎንታዊ እርምጃ ነው ብለዋል። ቱርክና የተባበሩት መንግሥታት ድርጅት ከዩክሬን እህል እንዲወጣ ለማስቻል ከሩሲያ ጋር መስማመታቸው ይታወሳል። አድማጮች፣ በመጨረሻም ኒውዮርክ ከተማ አካባቢ ፖሊዮ መታየቱን ተከትሎ ነዋሪዎች ክትባት እንዲወስዱ ባለሥልጣናቱ እየወተወቱ ነው። የኒውዮርክ ከተማ አቅራቢያ ዌስት ዋተር የሚባል አካባቢ ሹማምንት ፖሊዮ መታየቱን ካሳወቁበት ካለፈው ወር ቀደም ብሎ ቫይረሱ ይገኝ እንደነበር የተናገሩት የጤና ባለሥልጣናት ቫይረሱ ሰኔ ውስጥ ከተወሰደ ናሙና ላይ መገኘቱ ማሳያ እንደሆነ አመልክተዋል። የፖሊዮ ቫይረስ በዌስት ዋተር ኒውዮርክ መታየቱ ሌሎች ተጨማሪ ሰዎች ተውሳኩን በእዳሪ አማካኝነት ሳያሰራጩ እንዳልቀሩ እንደሚጠቁም የአሜሪካ የበሽታዎች መቆጣጠሪያና መከላከያ ማዕከላት ሲዲሲ አስታውቋል። ክብራትና ክብራን የምሽቱ ዜና በዚሁ ተጠናቋል። ከሌሎች ፕሮግራሞቻችን ጋር እንድትቆዩ እጋብዛለሁ። በእኔ በኩል መልካም ምሽት። ሲዱ ወልዴን ለዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የማክሰኞ ምሽት ሐምሌ 26 2014 ዓ ም ምሽት ዝግጅታችን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉ እንጋብዛለን። አሁን ወደ አበይት ዘገባችን እንለፍ። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሀመር እና የአውሮፓ ህብረት ልዩ ተወካይ አኔት ዊበር ወደ መቀሌ ከተማ ተጉዘው ከትግራይ ክልል ፕሬዚዳንት ዶክተር ደብረጽዮን ገብረ ሚካኤል እና ከሌሎች የክልሉ ባለስልጣናት ጋር መወያየታቸውን ልኡካኑ በጋራ ባወጡት መግለጫ አስታወቁ። በሌላ በኩል የክልሉ ባለስልጣናት ጦርነቱን ተከትሎ በክልሉ ተፈጽመዋል የተባሉ ጉዳዮችን ለልኡካኑ ማስረዳታቸውን የክልሉ የቴሌቪዥን ጣቢያ ዘግቧል። የዩናይትድ ስቴትስና የአውሮፓ ህብረት ልዑካኑ በኢትዮጵያ ፌዴራላዊ መንግስትና የትግራይ ክልልን በሚያስተዳድረው ህወሀት መካከል ውይይት እንዲጀመር ለማበረታታት የጀመሩትን ተልዕኮ በትግራይ ክልል መቀሌ ከተማ የጀመሩ ሲሆን ሁሉም አካላት ለመነጋገር ፈቃደኛ መሆናቸውንና በአፍሪካ ህብረት አደራዳሪነት ለሚካሄደው ድርድር ዝግጁነታቸውን መግለጻቸውን ዛሬ ባወጡት መግለጫ አወድሰዋል። የህወሀት ስራ አስፈጻሚ ኮሚቴ አባልና ቃል አቀባይ አቶ ጌታቸው ረዳ በኢትዮጵያ መንግስትና በትግራይ ክልል መንግስት መካከል ይደረጋል የተባለውን ድርድር በተመለከተ የክልሉን መንግስት አቋምና ያሉባቸውን ችግሮች ለልዑካኑ ቡድን ማስረዳታቸውን ለክልሉ ቴሌቪዥን ጣቢያ ተናግረዋል። በአብዛኛው በእኛ ወገን ያለውን መረጃ የመረዳት ፍላጎት ነበራቸው ያሉት አቶ ጌታቸው ረዳ ከሰብአዊ ቀውሱና መሰረታዊ አገልግሎቶች መቋረጥ ጋር በተያያዘ በዝርዝር ማስረዳታቸውን ተናግረዋል። የምዕራብ ትግራይን ሁኔታ በተመለከተም አቋማቸውን እንዳሳወቁ አክለዋል። ጉዟቸውን ተከትሎ ያወጡት መግለጫ በትግራይ ክልል የኤሌክትሪክ ስልክ፣ ባንክና ሌሎች መሰረታዊ አገልግሎቶች በአስቸኳይ መጀመር እንዳለበት እንደሚያምኑና ይህንንም ቀደም ሲል ከኢትዮጵያ መንግስት ጋር እንደተወያዩበት ልኡካኑ ገልጸዋል። የትግራይ ክልል ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል በዓለም አቀፍ ልዑካኑ በኩል ለኢትዮጵያ መንግስት የሚሰጥ ደብዳቤ መስጠታቸውን የገለጸው የጋራ መግለጫው ደብዳቤው መሰረታዊ አገልግሎቶችን ለመመለስ ለሚሰማሩ የደህንነት ዋስትና የሚሰጥና አገልግሎቶችን ለመመለስ ምንም አይነት እንቅፋት እንደማይገጥም የሚያረጋግጥ መሆኑንም አመልክቷል። በተመሳሳይ ግጭቱ በግጭቱ ምክንያት ጉዳት በደረሰባቸው የትግራይ፣ አፋርና አማራ ክልሎች ያልተቆራረጠ ሰብአዊ እርዳታ ማድረስ መሰረታዊ መሆኑን መግለጫው የጠቀሰ ሲሆን በጥሬ ገንዘብ ነዳጅና ማዳበሪያ ላይ የተጣለው ገዳም እንዲነሳ ጠይቋል። ብሔራዊ እርቅ እንዲኖር ተጠያቂነት መሰረታዊ መሆኑን የጠቀሰው መግለጫ የተባበሩት መንግስታት ድርጅት ለኢትዮጵያ ያቋቋመው ዓለም አቀፍ የሰብአዊ መብት ባለሙያዎች ኮሚሽን ግጭቱ የተካሄደባቸው አካባቢዎች መግባት እንዲችልና ተአማኒነት ያለው ምርመራ እንዲያደርግ ልዑካኑ ማሳሰባቸውን እንዲሁም ሁሉም በግጭቱ የተሳተፉ አካላት ከማንኛውም የጥላቻ ንግግርና አነሳሽ ትርክቶች እንዲታቀቡ መማጸናቸውን አብራርቷል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የማክሰኞ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይር ዘገባውን ነበር። የትንታኔ መጽሄት ይቀጥላል። በደቡብ ክልል ደራሼ ልዩ ወረዳ አታዬ ቀበሌ ሲቪሎች በጸጥታ ኃይሎች ተገድለዋል ሲሉ የአካባቢው ነዋሪዎችና የአይን እማኞች ነን ያሉ ሰዎች ተናገሩ። የክልሉ ፖሊስ ኮሚሽነር አለማየሁ ማሞ እርምጃ የተወሰደባቸው ሲቪሎች ሳይሆኑ ወንጀል ሰርተው የተደበቁና በመንግስት ኃይሎች ላይ ተኩስ የከፈቱ ሽፍቶች ናቸው ብለዋል። የተገደሉትም ስምንት ሳይሆኑ አራት መሆናቸውን እና ሀያ ታጣቂዎችን ከነጥጥቃቸው መያዝ ቸውን በመግለጽም አስተባብለዋል። የሐዋሳው ዘጋቢያችን ዮናታን ዘብዴውስ ተጨማሪ ዘገባ ልኳል። የአታየ ቀበሌ ነዋሪ እና የአራት ልጆች አባት መሆናቸውን የተናገሩት ስማቸው እንዳይጠቀስ ጠየቁን አስተያየት ሰጪ ሌሊት በመንግስት የጸጥታ ኃይሎች በተወሰደ እርምጃ ስምንት ሰዎች ተገልሏል ሲሉ በስልክ ለአሜሪካ ድምጽ ተናግሯል። እንግዲህ ማታ ቢያንስ ከመሽቱ ወደ ሰባት ሰዓት አካባቢ ይሆናል እኩለ ሌሊት ላይ በእርግጥ አሁን የተገኘው ለጊዜው ስምንት ሬሳና አንድ የቆሰለ ሰው ነው። ሌሎች እንዳለሰብሲዶ ወዲሱም አሉ። በሲቪሎች ላይ እየተወሰደ ያለው እርምጃም ያልተመጣጠነ ነው ያሉት ሌላ ሚስቴም የጥቃቱ ሰለባነች ያለው የቀብለው ነዋሪ ናቸው። ያለው በኩል በኩል ሰፈር እንደ አስክሬን እንኳን ማንሳት አልቻለም። እኔ ምንም በማላውቀው ባለቤትሽ የት አለ ተብሎ በር ተረግጦ ገብተው አልጋ ላይ በተኛ ሲበት እንደገና ከዚህ በፊት በአካባቢው በተፈጠረው ነገር እኛ በማናውቀው ከዚህ ዚህ ሲያስታግዱ ነበር። እኛ ሰው ስራ መንግስት ስራ ማቆምኩኝ ሰው የራስን ስራ የግል ስራዬን እየሰራው ነው ያለው ከዛ መሀል ላይ ወንጀለኛ ናቸው ምን ይሰራል? እኛ ደግሞ ለህግ አንቀርብን ብለን ሳይሆን ልዩ ህሉ እንደፍለገ ቅጠቅጣል ስፈልግ ያኮራችኋል ይህን እንዴት ነው እኛ ለህግ የምንቀርበው? በዚህ አይነት ሁኔታ ተገደሉ ከተባሉ ሰዎች ውጭ ተይዘው የተወሰዱበት ያልታወቁ ቁጥራቸውን በውል ያላወቁት ሰዎች መኖራቸውንም ገልጿል። የደቡብ ክልል ፖሊስ ኮሚሽነር አለማየሁ ማሞ የአካባቢውን ሰላም ለማረጋገጥ የሚንቀሳቀሱ የጸጥታ ኃይሎች እርምጃ መውሰዳቸውን ለአሜሪካ ድምፅ አረጋግጧል። ሲቪል ሰዎች ጋር ሳይሆን ከታጠቁ ሽፍቶች ጋር ነው ግጭት ዘፈቁረ ዶክተር አውጦ ነው ሁለቱ ቡድን በጸጥታ አይኑ ላይ በተከፈተ ተኩስ የተሰዉ ተሰውተዋል። በእጃቸው የነበረው የጦር መሳሪያቸው ተወስቷል። በርካታ የሰራዊት ልብስ የመከላከያ ልብስ ጭምር የሰበሰቡ ተይዟል። እነዚህ ፅንፈኞች ሰላማዊ ሀይሎች ናቸው፣ የታጠቁ ሽፍቶች ናቸው። ከነትጥቃቸው ጋር ነው የተመርቱትና እና በዚህ አሁን ይሄ አካባቢ እስከሚረጋጋ ድረስ እና አሁን ኦፕሬሽን እዛ እነዚህ የታጠቁ ጫካ የገቡ ኃይላት ትጥቃቸውን እስከሚፈቱ ድረስ ህብረተሰቡ ጋር እስከሚቀላቀሉ ድረስ ይሄ ኦፕሬሽን የሚቀጥል ነው የሚሆነው። የተደረገው ኦፕሬሽንም እነዚሁ በቁጥር ወደ ሀያ የሚጠጉ ሰዎች ተይዟል። ወደ አራት የሚጠጉ ሰዎች ደምስሷል። በወንጀል የሚፈለጉ ግለሰቦች ካሉ በህግ አግባብ መጠየቅ ሲገባቸው፣ በሴቶችና ህጻናት ላይ ጭምር ተወስዷል ያሉት እርምጃ ተመጣጣኝ አይደለም ሲሉ የአካባቢው ነዋሪዎች በመንግስት ላይ የሚያቀርቡትን ወቀሳ በተመለከተ ኮሚሽነር አለማየው የመንግስት የፀጥታ ኃይሎች በሲቪሎች ላይ አይተኩሱም ሲሉ አስተባብሏል። ይህን ውሸት ነው የምናገሩት። እንደዚህ አይነት ነገር የለም። የተመቱት አራት ናቸው። አራቱም አራቱ ከታጠቁት ትጥቅ ጋር ነው። ከዚህ ውጭ የዛ አካባቢ ህጻናት፣ ሴት ስለሞቱ እኛ መረጃ የለንም። ሌላው እንደዚህ እኮ ወንጀል ፈጻሚዎች ብቻ ሳይሆኑ ወንጀል ነገም፣ ወንጀል የፈጽመ የተደራጁ ሀይል ናት። አሁን ወንጀል ፈጽመናልና ለመንግስት እንሰጣለን የሚል ነገር የሚያስቡ አይነት አይደሉም። ይህ ተጠይቋል እኮ። ይለፈፋል፣ በየአካባቢ ይነገራል። ሲቪል አስተዳደር መሄደው እንዲጠይቅ ግን መግባት አይችልም። እነሱ ቀጠና በማንኛውም ጊዜ እነዚህ ወንጀለኞች በህግ የሚፈለጉ የተመሰከረባቸው እጃቸውን የሚሰጡ ቢሆን የመንግስት አካል እነዚህን ወደ ህግ ከማቅረብ ያለፈ ሌላ እርምጃ የሚወስድባቸው አይደለም። ነገር ግን እነዚህ ጫካ የገቡ እየሸፈቱ ጸረ ሰላም ኃይል የሆኑ በሰራዊቱ ላይ ተኩስ የከፈቱ አካላት እንጂ ሲቪል አካላት ላይ እንዴት ይተኮሳል? እንዴት እርምጃ ይወሰዳል? ከዞን አደረጃጀት ጥያቄ ጋር በተያያዘ ከሚያዝያ ወር አጋማሽ ጀምሮ በደራሼ ልዩ ወረዳ የተፈጠረው የጸጥታ ችግር ባለፈው ወር ነበር የሲቪል አስተዳደር እንደገና በመመስረት እልባት አገኘ ተብሎ ነበረው። ለአሜሪካ ድምፅ ራዲዮ፣ ዮናታን ዘብዲዮስ ሐዋሳም ወደ ተከታዩ ዘገባ እንልፍ። በኦሮሚያ ክልል በሚገኙ ማረሚያ ቤቶች ካለፈው ዓመት አንጻር የተሻሻሉ ነገሮች ቢኖሩም ከሕግ አግባብ ውጪ የሚፈጸሙና የታሳሪዎችን መብት የሚጥሱ አሰራሮችን መመልከቱን የኢትዮጵያ የሰብአዊ መብቶች ኮሚሽን አስታውቋል። ሰዎች ከሕግ አግባብ ውጪ መታሰር ህጉ ከሚፈቅደው ጊዜ ውስጥ ፍርድ ቤት አለመቅረብና የፍርድ ቤት ትዕዛዝን አለመፈጸም ኮሚሽኑ ከጠቀሳቸው አሉታዊ ሁኔታዎች መካከል ናቸው። የኢትዮጵያ ሰብአዊ መብቶች ኮሚሽን በኦሮሚያ ክልል በሚገኙ ፖሊስ ጣቢያዎችና ማረሚያ ቤቶች ላይ ያዘጋጀውን የክትትል ግኝቶች ሪፖርቱን ሰሞኑን ይፋ አድርጓል። ፀሐይ ዳምጠውናት የተከታተለችው የኢትዮጵያ ሰብአዊ መብቶች ኮሚሽን ሰሞኑን ይፋ ያደረገው ሪፖርት በኦሮሚያ ክልል ውስጥ በሚገኙ ፖሊስ ጣቢያዎችና ማረሚያ ቤቶች ይታያሉ የሚባሉ የአሰራር ችግሮችን መነሻ ያደረገ ነው። በክልሉ ፖሊስ ጣቢያዎች እና ማረሚያ ቤቶች የሚገኙ እስረኞች አያያዝ በተመለከተ ክትትል በማድረግ ባዘጋጀው በዚሁ ሪፖርት ላይም ከባለድርሻ አካላት ጋር ውይይት አድርጓል። በኢትዮጵያ ሰብአዊ መብቶች ኮሚሽን የምርመራና ክትትል አካባቢያዊ ዳይሬክተር አቶ ኢማድ አብዱልፈታ ታዩ ያላቸውን ችግሮች ከባጀት እጥረት በመጀመር አብራርተዋል። ማረመ ቤቶችን በሚመለከት የኛ እይታ በአጠቃላይ ከዚህ ቀደም በስፋት እነሱ የነበሩ አብዛኞቹ በተለይም ከፖሊስ አካባቢ ይደርሳሉ የሚባሉ የመብት ጥሰቶች ከዚህ በፊት ማረሚያ ቤቶች ውስጥ ማለት ነው ብዙዎቹ ቀንሰዋል ማለት ይቻላል። ሙሉ በሙሉ ተቀርፈዋል ማለት ባይቻልም አሁን ያሉና አሳሳቢ የሆኑ ችግሮች አብዛኞቹ ከበጀት እጥረት ጋር እየተያዙ ናቸው። የመቆያ ክፍሎች መጨናነቅ፣ የምግብ ጥራት መቀነስ፣ የማረሚያ ክፍሎቹ የንጽህና ጉለት ትምህርት ማቅረብ ላይ ያሉ ክፍተቶች እነዚህ እነዚህ ከሪሶርስ ጋር የተያዙ ችግሮች ናቸው። በኦሮሚያ የሚንቀሳቀሱ የፖለቲካ ፓርቲዎችና የሰብአዊ መብት ድርጅቶች በአንዳንድ የክልሉ አካባቢዎች ሰዎች ከፍርድ ቤት ትዕዛዝ ውጭ እንደሚታሰሩ የፍርድ ቤት ትዕዛዝ እንደማይፈጸምና ተጠርጣሪዎች ሕግ በሚፈቅደው ጊዜ ፍርድ ቤት እንደማይቀርቡ በመግለጽ ሲተቹ ቆይተዋል። በተለይ የተለያዩ የፖለቲካ ፓርቲዎች ደጋፊዎቻቸውና አባሎቻቸው እንደዚሁም አመራሮቻቸው ከፍርድ ቤት ትእዛዝ ውጭ እንደሚያዙ፣ ከተያዙም በኋላ ፍርድ ቤት እንደማይቀርቡ የገለጹት በተደጋጋሚ ነው። ኮሚሽኑ ያደረገው ጥናት ታዲያ እነዚህ ችግሮች መኖራቸውን እንደሚያሳይ አቶ ኢማድ ጠቁመዋል። መንግስት ጠጉ ፖሊስ ጣቢያዎችን ነው ሞኒተር ያደረግ ነው። እነዚህ ፖሊስ ጣቢያዎች የተለያዩ ዞኖች ላይ የሚገኙ ናቸው። መደበኛ ተጠርጣሪዎችን ስንመለከት ሪላቲቭሊ ጥሩ ነው የሚባል አያያዝ አለ ማለት ይቻላል። መደበኛ ስልሽ በመደበኛ ወንጀሎች የተጠረጠሩ ግለሰቦች ማለት ነው። ካለው የጸጥታ ችግር ጋር በተያያዘ በቁጥጥር ስር የሚውሉ ሰዎች ብዙ በህግ በተቀመጡ አካሆን አይደለም ቁጥጥር ስር የሚውሉት ከተያዙን በኋላ አንዳንድ አንድ ቦታ በተገቢ ሁኔታ ስማቸው ዝርዝራቸው አይመዘገብም። በህግ በተቀመጠው ጊዜ ፍርድ ቤት የማይቀርቡበት ሁኔታ አለ። አንዳንድ ቦታዎች ላይ ተጠርጣሪዎች ላይ ድብደባ የሚፈጸሙ አባላቶች እንዳሉ ተመልክተናል። ፍርድ ቤቶችን ትዕዛዝ ማክበር አማራጭ የሌለው አካሄድ መሆን እንዳለበት፣ አንዳንድ ቦታዎች ላይ ደግሞ አሁንም ድረስ የሚፈለጉ ሰዎችን ቤተሰቦች ማሰር አሁንም ተመልክተናል። የኢትዮጵያ ሰብዓዊ መብቶች ኮሚሽን በክልሉ በማረሚያ ቤቶችና በፖሊስ ጣቢያዎች ሲያከናውን የነበረው ክትትል ውጤት ይፋ ሲያደርግ የኦሮሚያ ፖሊስ ኮሚሽን ኮሚሽነር አራርሰ መርዳሳ እና የኦሮሚያ ማረሚያ ቤቶች አስተዳደር ኮሚሽነር ኢብራሂም ሀጂን ጨምሮ በተለያዩ ደረጃዎች ላይ ያሉ የዞንና የከተማ አመራሮች ተገኝተዋል። የሕዝብ ተወካዮች ምክር ቤት የህግና አስተዳደር ጉዳዮች ቋሚ ኮሚቴ አባላት እና ጉዳዩ የሚመለከታቸው ሌሎች እንግዶችም ተሳታፊ ነበሩ። የኢትዮጵያ ሰብአዊ መብቶች ኮሚሽን በኦሮሚያ ክልል በሚገኙ ፖሊስ ጣቢያዎች እና ማረሚያ ቤቶች ውስጥ ያሉ እስረኞች አያያዝ በተመለከተ ክትትል አድርጎ ባቀረበው ሪፖርት ላይ ከኦሮሚያ ማረሚያ ቤቶች አስተዳደር ኮሚሽን እና ከኦሮሚያ ፖሊስ ኮሚሽን መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ነገር ግን የኢትዮጵያ ሰብአዊ መብቶች ኮሚሽን የክትትሉን ውጤት ይፋ ሲያደርግ ሀሳባቸውን አካፍለው ነበር። አቶ ኢማድ ኮሚሽነሮቹ ያነሷቸውን ሀሳቦች ለአሜሪካ ድምጽ አብራርተዋል። you so ለኮሚሽኑ የክትትል ግኝቶች ፖዚቲቭ አመለካከት ነው ያላቸው። ተማምነናል። ኮሚሽኑ አቅም መፈታት የችሉትን ለመፍታት ቁርጠኝነት አላቸው። ወደ ፖሊስ ኮሚሽን ስንመለስ የተግባባንባቸው ነጥቦች አሉ። በአብዛኞቹ ነገሮች ላይ ተግባብተናል ማለት ይቻላል። ይሁንና በአንዳንድ ጉዳዮች ላይ እነሱ በግሉ ካለው የጸጥታ ሁኔታ ጋር በዛ ኮንቴክስት መታየት እንዳለበት ያስቀምጧቸው ነገሮች አሉ። በማረሚያ ቤቶች ውስጥ የሚታዩ የሰብአዊ መብት አያያዝ ችግሮች ከሞላ ጎደል የተሻሻሉ መሆናቸውን የኮሚሽኑ ሪፖርት አመልክቷል። ነገር ግን በፖሊስ ጣቢያዎች የሚታዩ ችግሮች እና የፍርድ ቤት ትዕዛዝ አለመፈጸም አሁንም አሳሳቢ መሆናቸውን ጠቅሟል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ በተከታዩ ዘገባ ወደ ጋምቤላ ይሆናል የምናልፈው። ዩናይትድ ስቴትስ ለስደተኞች በቂ ድጋፍ እንዲኖር ተግታ እየሰራች መሆኑን የህዝብ ስደተኞችና ፍልሰት ቢሮ ምክትል ረዳት የውጭ ጉዳይ ሚኒስትር ኤልዛቤጥ ካምቤል ገለጹ። ከትላንት ጀምሮ ጋምቤላ ክልልን በመጎብኘት ላይ የሚገኙት ኤልዛቤጥ ካምቤል ጋምቤላ ክልል ውስጥ የሚገኝና ሙይይል የተሰኘ ከ100 ሺህ በላይ ስደተኞች የተጠለሉበትን መጠለያ ጎብኝተዋል። ስደተኞቹም ያገኙት የነበረው የምግብ እርዳታ ከቅርብ ጊዜ ወዲህ እየቀነሰ እንደሆነ ተናግረዋል። ከገልሞ ዳዊት ከጋምቤላ ቀጣዩን ዘገባ አድርሶናል። ኔድቦስ ላንግ ከደቡብ ሱዳን ተሰዳ ወደ ኢትዮጵያ ከመጣች ሰባት ዓመት ሞልቷታል። የሁለት ልጆች እናት መሆኗን የገለጸችው ኔድቦስ ከቅርብ ጊዜ ወዲህ ለስደተኞች ይሰጥ የነበረው የምግብ ድጋፍ መቀነሱ ካሳሰቧቸው ሰዎች አንዷ ነች። በመጠለያው እየገጠመን ካሉ ተግዳሮቶች የመጀመሪያው የሚሰጠን የምግብ ድጋፍ በቂ አለመሆን ነው። በተባበሩት መንግሥታት እየተሰጠን ያለው ምግብ በቂ አይደለም። ለወር ተብሎ እየተሰጠን ያለው ምግብ ምንም እያዘለቀን አይደለም። ሲሰጠን ከነበረው ከግማሽ በታች ነው አሁን እያገኘን ያለ ነው። እናም ቢቻል የተራድኦ ድርጅቶች ልክ እጃቸውን ሲዘረጉልን እንደነበረው አሁንም ቢያግዙ እንላለን። ኔድዎስ በመጠለያው የመጸዳጃ ቤቶች እጥረት እንዲሁም የምግብ እጥረታቸውን ለመሸፈን የተለያዩ ስራዎችን ለመስራት የሚንቀሳቀሱ ሴቶች ላይም ጥቃት ይደርሳል ስትልም የሞይል ነዋሪዎች ያሉባቸውን ችግሮች አስረድታለች። ኮልማሊክም ሌላ ያናገርኩት የሞኝል ነዋሪ ነው። መጀመሪያ የመጣን ጊዜ ድጋፉ በቂ ነበር። ለወር 10 ኪሎ ግራም ምግብ ነበር የሚሰጠን አሁን ግን ድጋፉ ወደ 7.5 ኪሎ ግራም ወርዷል። አንደኛው ችግር የምግብ ድጋፍ መቀነስ ነው። ሌላው በሞኝል ያለን ችግር የጤና አገልግሎት ውስንነት ነው። ከ100 ሺህ በላይ ለሚሆን ስደተኛ አንድ ጤና ጣቢያ ብቻ ነው ያለው። ስለዚህ ብዙ በሽተኞች መታከሚያ ያጣሉ። የጤና ባለሙያዎች ቢኖሩ ራሱ መታከሚያ ቦታ ያስፈልጋል ይላል። ዛሬ የዩናይትድ ስቴትስ የህዝብ ስደተኞችና ፍልሰት ቢሮ ምክትል ረዳት ውጭ ጉዳይ ሚኒስቴር ኤሊዛቤት ካምብል ከኢትዮጵያ ስደተኛና ተመላሽ አገልግሎት ዋና ዲሬክተር ጋር በጋምቤላ ክልል ካሉ ሰባት መጠለያ ሙይኝል የተባለን ካምፕ ጎብኝተው ስደተኞችንም አነጋግረዋል። አቶ ተስፋን ጎበዛይ የኢትዮጵያ የስደተኞችና ተመላሾች አገልግሎት ዋና ዲሬክተር ናቸው። አዎ በአጠቃላይ በኢትዮጵያ ያሉት ስደተኞች ቅድም እንዳልኩት ስምንት መቶ ሰባ ሺህ በላይ ሞስ ወደ አንድ ሚሊዮን ይጠጋ ያለ ስደተኛ ነው ያለው። እንደተባለው ከኮቪድ ጋር ተያይዞ ድጋፎች በጣም ቀንሰዋል። የዓለም አቀፍ ትኩረትም ወደ ውስጥ በማተኮሩ የሀገራት ትኩረት ወደ ውስጥ ጉዳዮቻቸው በመሆኑና በአጠቃላይ ሌሎችም እንደ ዩክሬን እንደ አፍጋኒስታን የመሳሰሉም አዳዲስ ችግሮች በመፈጠራቸው ምክንያት የዓለም ትኩረት ቀንሷል። ይህንን ጫና ለመቋቋም በተደጋጋሚ ጥሪዎችን እያስተላለፍን ነው። ቅድም እንደተናገርኩት ኢትዮጵያ የራሷም ችግሮች ያሉባት የውስጥ ተፈናቃይ ያላት ተመላሾች ያሉባት ከፍተኛ የሆነ ስርዓት ቁጥር ያለባት ሀገር ስለሆነች ከዚህ በተጨማሪ ለውጭ ዜጎች ብዙ ድጋፍ ልታደርግ የምትችልበት አቅም ወይም ነባራዊ ሁኔታ የላትም። ስለዚህ ደጋፊ አካላት ጉዳዩን ትኩረት ሰጥተው እንዲያግዙን ለማድረግ ዓለም አቀፍ ጫናም ስለሆነ ያው እነዚህ ሰዎች ዓለም አቀፍ ድንበርን አቋርጠው የሚመጡ ስለሆኑ የዓለም አቀፍ ማህበረሰብ የጋራ ኃላፊነትና የጋራ ሸክም መርህን የሚከተል ነው። ስለዚህ በዛ አግባብ ያው ተጋግዞ መሄድ እንደሚያስፈልግ እንረዳለን። የዛሬም አሲስታንት ሴክሬታሪዋም በተደጋጋሚ የገለጸችው የአሜሪካ መንግስትም ቁርጠኝነቱን ለማደስና አጠናክሮ ለመቀጠል ዝግጁ መሆኑን ተናግራለች። ስለዚህ እኛም አሜሪካ ሆነች ሌሎች ደጋፊ አካላት እነዚህን ጉዳዮች ትኩረት ውስጥ አስገብተው ድጋፋቸውን አጠናክሮ እንዲቀጥሉ ጥሪያችን እናስተላልፋለን። ኢትዮጵያ ስደተኞችን ተጠቃሚ የሚያደርግ የሕግ ማዕቀፍ ማዘጋጀቷን የገለጹት አቶ ተስፋውን አሁንም በዛ ረገድ አገሪቱ ብዙ ችግር ያሉባት ብትሆንም ስደተኞች ትምህርትና ሌሎች ማህበራዊ አገልግሎቶችን እንዲያገኙ ኃላፊነቷን እየተወጣች ነው ብለዋል። ሚስተር ጃሃንገር ዱራኒ በኢትዮጵያ የጋምቤላ የተባበሩት መንግስታት የስደተኞች ጉዳይ ኒውስ ቢሮ ኃላፊ ናቸው። የምግብ ድጋፍ አቅርቦት መቀነስ በዓለም ዙሪያም በዚህም በጋምቤላም ስደተኞች ደጋግሞ የሚያነሱት ትልቁ ችግር ነው። ስለዚህም የዩናይትድ ስቴትስ የህዝብ ስደተኞችና ፍልሰት ቢሮ ምክትል ረዳት ውጭ ጉዳይ ሚኒስትር ከሌሎች አካላት ጋር ሆነው ችግሩን ፈትተው ስደተኞቹም ምላሽ ያገኛሉ የሚል ተስፋ አለን ብለዋል። የዩናይትድ ስቴትስ የህዝብ ስደተኞችና ፍልሰት ቢሮ ምክትል ረዳት የውጭ ጉዳይ ሚኒስትር በሙኝል ስደተኞች መጠለያ ተዘዋብሮ ሲጎበኙም ስደተኞቹ ያሉባቸውን ችግሮች አስረድቷቸዋል። ሚሴል ኤልዛቤት ለቪኦኤ አሁንም ዩናይትድ ስቴትስ በኢትዮጵያ ላሉ ስደተኞች ድጋፎችን ማድረግ ትቀጥላለች ብለዋል። ከስደተኞች የሰማነው ትልቁ አቤቱታ የምግብ ድጋፍ መቀነስ ነው። ይህም በጣም አሳሳቢ ነገር ነው። በዋሽንግተንም አጽንዖት ሰጥተን የምናየው ጉዳይ ይሆናል። ለዚህም ምላሽ ለመስጠት እየሰራን ነው። ተስፋ አደርጋለሁ፣ ድጋፎቻቸው በቦታው ይመለሳሉ። እዚሁ ካሉ ድጋፍ ሰጪ አጋሮቻችን ጋር ሆነንም ስለ ምግብ እጥረቱ መስራት የምንችል ይመስለኛል ግን ምግብ ብቻ አይደለም። ስደተኞቹ የጤና አገልግሎት፣ የትምህርት እድልና የተሻለ የወደፊት እጣ ፋንታ እንዲኖራቸው እንሰራለን። በመጠለያው ነዋሪ ሴቶች ላይ ይደርሳል ያሉት ጥቃት እንዳሳሰባቸው የገለጡት ሚሰል ዘቤት በመጠለያው ያሉ ሴቶች ለማገዶ ፍለጋ ሲንቀሳቀሱም ከሚደርስባቸው ጥቃት ለመታደግ ዩናይትድ ስቴትስ የምታደርገውን ድጋፍ አሁንም ትቀጥላለች ብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከጋምቤላ ክልል ግታንግ ልዩ ወረዳ ደግሞ የምናልፈው ወደ ጎረቤት ሀገር ኬንያ ነው። ፌስቡክ በመድረኩ የሚተላለፉ የጥላቻ ንግግሮችን ማስቆም ተስኖታል የሚል ሪፖርት ባለፈው ሳምንት በአንድ የመብት ተሟጋች ድርጅት ቢወነጀልም የኬንያ ሚኒስትሮች ግን የዛሬ ሳምንት ሰኞ ከሚካሄደው ምርጫ በፊት ፌስቡክን የማገድ አላማ እንደሌላቸው ተናግረዋል። ዘገባውን ከናይሮቢ ያደረሰን ቪክቶሪያ አሙንጋ ነው። አሉላ ከበደ እንደሚከተለው ያቀርበዋል። የብሔራዊ ጥምረትና ውህደት የተባለው ኮሚሽን ባለፈው ሳምንት ባወጣው መግለጫ ፌስቡክ በመድረኩ የሚሰራጩትን በዘውግ ማንነት ላይ የተነጣጠሩ የጥላቻ ንግግሮች እንዲቆጣጠር የአንድ ሳምንት ዕድሜ ሰጥቶ ፌስቡክ ያን ማድረግ ካልቻለ ግን ሊታገድ እንደሚችል አስጠንቅቋል። ማስጠንቀቂያው የተሰማው ግሎባል ዊትነስ የተባለው የመብቶች ተሟጋች ድርጅት ባወጣው ሪፖርት ፌስቡክ በኬንያ ልክ የዛሬ ሳምንት ሰኞ ከሚካሄደው ብሔራዊ ምርጫ አስቀድሞ ባለው ጊዜ ውስጥ እየተሰሙ ያሉትን በዘውግ ማንነት ላይ የተነጣጠሩ ጥቃቶች የሚያበረታቱ ማስታወቂያዎች እንዲሰራጩ ፈቅዷል ሲል መውቀሱን ተከትሎ ነው። ይሁንና የኬንያ የሀገር ውስጥ ሚኒስትር ፍሬድ ማቲያንጊ ጥንቃቄ የጎደለው ውሳኔ ነው ያደረገው ሲሉ ብሔራዊ ኮሚሽኑን ከሰዋል። ፌስቡክ አይዘጋም ሲሉም ለሕዝቡ አረጋግጠዋል። የኬንያ ኢንፎርሜሽንና ቴክኖሎጂ ሚኒስትር ጆ ሙቻሩም ትላንት ሰኞ ለአሜሪካ ድምፅ በስልክ በሰጡት አስተያየት የማቲያንጊን ቃል አስተጋብተዋል። የተነሱት ጉዳዮች ትክክለኛ መሆናቸውን አምነው የተባለውን እርምጃ ለመውሰድ ፌስቡክን ለመዝጋት ግን አያበቁም ነው ያሉት። እኔ ያልደገፍኩት ሀሳብ ቢኖር እንደዚህ አይነት ነገር ሲከሰት የመጀመሪያው አማራጭ መሆን ያለበት ማህበራዊ ትስስር መረቡን መዝጋት ነው። ይህ ደግሞ ከእኛ የማስፈጸም ስልጣን ውጭ ነው። እናም ከፌስቡክና ከሌሎች በርካታ የማህበራዊ ትስስር መድረኮች ጋር ስንሰራ ቆይተናል። ፌስቡክ ለምሳሌ፣ በዚህ የምርጫ ቅስቀሳ ወቅት ቁጥራቸው ከ37 ሺህ በላይ የሚደርሱ የትንኮሳ ይዘት ያላቸው አስተያየቶችን ሰርዘዋል። ፌስቡክ በበኩሉ ባለፈው ሳምንት ባወጣው መግለጫ 13 ሚሊዮን ተጠቃሚዎች እንዳሏት በምትገመተው ኬንያ ሳይቆጣጠራቸው ያመለጡ የጥላቻ ይዘት ያላቸው ንግግሮች መኖራቸውን አምነዋል። የፌስቡክ እናት ኩባንያ ሜታ ቃል አቀባይ አንዳንድ ቆስቋሽ ይዘት ያላቸው መልእክቶች ሳይታዩ መውጣታቸውንና ለዚህም በሰውና በቴክኖሎጂ ተፈጸሙ ያሏቸውን ግድፈቶች በምክንያትነት አቅርበው ይህን መሰል ሁኔታ ለመከላከል የሚያስችሉ እርምጃዎችን ግን መውሰዳቸውን ተናግረዋል። የኬንያው ጥምረት ኮሚሽን በዘንድሮ ምርጫ የጥላቻ ይዘት ያላቸው ንግግሮች ወደ ማኅበራዊ ሚዲያው በመሸጋገራቸው በፖለቲካ ስብሰባዎች እና በአካል ተገኝተው በሚከናወኑ ስነ ስርዓቶች ላይ የታዩት መጠን ቀድሞ ይታዩ ከነበረው በእጅጉ ያነሱ መሆናቸውን አመልክተዋል። ቀዳሚው ተጠያቂዎችም በምርጫ ፉክክሩ እየመሩ ያሉት ሁለቱ የኬንያ ፕሬዝዳንታዊ እጩዎች የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋ እና የምክትል ፕሬዚዳንቱ ዊሊያም ሩቶ ተከታዮች መሆናቸውን ጨምሮ አስታውቋል። ተከታዩ ዘገባችን ደግሞ ወደ ደቡብ አፍሪካ ነው የሚወስደን። ደቡብ አፍሪካ ውስጥ ባለፈው ሳምንት ስምንት ሴቶች ላይ ከተፈጸመው እጅግ ዘግናኝ በቡድን የመድፈር ጥቃት በተያዘ የታሰሩት ሰማኒያ ወንዶች የፍርድ ሂደት ትላንት ሰኞ ጀምሯል። ባለፈው ሳምንት ሴቶቹ የሙዚቃ ቪዲዮ ቀረጻ ላይ ሳሉ ፊታቸውን በጭምብል የሸፈኑና መሳሪያ የታጠቁ ወንዶች ደፍረዋቸዋል። ደቡብ አፍሪካ በስፋት አስገድዶ የመድፈርና ሌላ ጾታዊ ጥቃት የሚፈጸምባት ሀገር ብትሆንም በስምንቱ ሴቶች ላይ የደረሰው ጥቃት ግን ሕዝቡን እጅግ እንዳስደነገጠ ጠቅሳ ኬት ባርትሌት ከጆሀንስበርግ ያደረሰችንን ዘገባ ቆንጅታዬ ታቀርበዋለች። ደቡብ አፍሪካ አስገድዶ መድፈርና ሌሎችም ጾታ ተኮር ጥቃቶች በብዛት የሚፈጸሙባት ሀገር ነች። ይሁንና ይህ በቡድን የተፈጸመ የመድፈር ጥቃት በፈረንጆች ነሐሴ ወር የሚከበረውን የሴቶች ወር ትናንት ሰኞ ማክበር በጀመረችው ሀገር ከባድ ድንጋጤና ቁጣ ቀስቅሷል። ሴቶቹን በቡድን ሆነው በመድፈር ወንጀል የታሰሩት በርካታ ወንዶች በቀረቡበት የክሩገስ ዶርፕ ወረዳ ፍርድ ቤት ደጃፍ ለሴቶች መብት ተሟጋቾች በሀገሪቱ በሴቶች ላይ በብዛት የሚፈጸመውን ጾታዊ ጥቃት በመቃወም ሰልፍ አካሂደዋል። ተጠርጣሪዎቹ እስካሁን አስገድዶ በመድፈር ወንጀል ክስ ያልተመሰረተባቸው ሲሆን ፖሊስ ምርመራ እየተካሄደ መሆኑን ነው ያስታወቀው። ስምንቱ ሴቶች ባለፈው ሐሙስ ክሩገርስዶርፕ በተባለችው የማዕድን ማውጫ ከተማ የሙዚቃ ቪዲዮ ቀረጻ ላይ ሳሉ መሳሪያ የታጠቁት አጥቂዎች አስገድደው የደፈሯቸውና ንብረታቸውንም የዘረፏቸው መሆኑን የሀገሪቱ የፖሊስ ሚኒስቴር ቃል አቀባይ ሊራንዱዙ ቴምባ ገልጸዋል። ጭንቅላታቸውንና ፊታቸውን በጭንብል የሸፈኑት አጥቂዎች ወደ ሰማይ ጥይት እየተኮሱ ደርሰውባቸው በተደጋጋሚ የደፈሯቸው መሆኑን ነው ቃል አቀባዩ ያስታወቁት የፖሊስ ሚኒስትር ቤኪ ሰለ መላ ሀገሪቱን እጅግ ያስደነግጠው የዚህ በቡድን የመደፈር ጥቃት ሰለባ ከሆኑት ስምንት ሴቶች መካከል ስድስቱን አነጋግረዋል። ከተደፈሩት ስምንት ሴቶች ውስጥ ከሁሉም በዕድሜ ትንሿ የሆነችው የአስራ ዘጠኝ ዓመት ወጣት መሆኗን ሚኒስትሩ ገልጸዋል። ልንገራችሁ፣ ክፉኛ ተጎድተዋል። በአእምሯይም ሆነ በማናቸው ይዞታቸው ጥሩ ሁኔታ ላይ አይደሉም። ከአካባቢው በወጡ ዘገባዎች መሰረት ከአስገድዶ መድፈር ጥቃቱ በተያያዘ ከታሰሩት ሰዎች መካከል ብዙዎቹ በአገሬው አጠራር ዛማ ዛማ ተብለው የሚጠሩት ያለ ህጋዊ ፈቃድ በማዕድን ቁፋሮ ስራ የተሰማሩ ናቸው። አንዳንዶቹም ከአጎራባች አገሮች በህገወጥ መንገድ በመግባት ታስረው የነበሩ እንደሆኑ ተገልጿል። ሴቶቹን በመድፈር ከተጠረጠሩት መካከል ሁለቱ ከፖሊስ ጋር በተደረገ የተኩስ ልውውጥ እንደተገደሉ ዘገባዎቹ ጨምረው አመልክተዋል። ከሰማኒያ የሚበልጡት ተጠርጣሪዎች የሀገሪቱን የኢሚግሬሽን ህግ በመተላለፍና የተሰረቀ ንብረት ይዞ በመገኘት ወንጀል ክስ እንደተመሰረተባቸው የተገለጸ ሲሆን ሴቶቹን አስገድዶ በመድፈሩ አድራጎት በቀጥታ ተጠያቂዎቹ ከመካከላቸው የትኞቹ እንደሆኑ ለጊዜው ግልጽ የሆነ ነገር የለም። የፖሊስ ሚኒስትሩ በኪሰለ የሳይንሳዊ የወንጀል ምርመራ ውጤቶችን እየጠበቅን ነው ብለዋል። የታሰሩት ብዙ ሰዎች ናቸው። ነገር ግን ከመካከላቸው ድርጊቱን የፈጸሙት የትኞቹ እንደሆኑ መለየት ይኖርብናል። በደቡብ አፍሪካ የአምነስቲ ኢንተርናሽናል ዋና ዳይሬክተር ሸኔል መሐመድ በስምንቱ ሴቶች ላይ የተፈጸመው የቡድን ጥቃት እጅግ አስቆጥቶናል ብለዋል። ደቡብ አፍሪካ ውስጥ ሴቶችንና ሕፃናትን እጅግ የተስፋፋ ከሆነው ወሲባዊና የቤት ውስጥ ጥቃት መጠበቅ አለመቻሉ ተቀባይነት የለውም። የደቡብ አፍሪካ ባለስልጣናት ሀገሪቱ የሴቶችና የሕፃናት ደህንነት የሚጠበቅባት በፍርሃት የማይኖሩባት ሀገር እንድትሆን የበለጠ መስራት ይኖርባቸዋል። ደቡብ አፍሪካ ውስጥ በሴቶች ላይ ወሲባዊ ጥቃትና ሌላም ፆታ ተኮር ጥቃት እጅግ በስፋት የሚፈጸም ሲሆን እንደ አውሮፓውያን አቆጣጠር ከ2020 እስከ 2021 በነበረው የአንድ ዓመት ጊዜ ውስጥ ከ36 ሺህ በላይ ሴቶች እንደተደፈሩ ተገልጿል። በ 19 በ 25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በቪኦኤ ቻናል ኤንኤስኤስ 12 የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት የመጀመሪያውን አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ ደርሰናል የመጀመሪያው መሰናዳችን ንግድና ምጣኔ ሀብት ነው በኢትዮጵያ ከ2013 እስከ 2022 ተግባራዊ እንዲሆን የወጣው የአስር አመቱ አብየ ኢኮኖሚ እቅድ የግሉን ዘርፍ ሚና በሚያጎለብት መልኩ መሻሻል ይኖርበታል በሚል የወጣውን ሪፖርት ተመርኩዞ አዲስ አበባ ላይ ሐምሌ 8 2014 ውይይት ተካሂዷል። በዚህ ዙሪያ ደረጀ ደስታ ከኢትዮጵያ ንግድ ማህበራት ዘርፍ የኢኮኖሚ ባለሙያዎች ማህበርና ከአፍሪካ ኢኒሽቲቭ እንግዶችን ገብዞ አነጋግሯል። ቀጥሎ ይቀርባል። አቶ ሚሊዮን ፈለቀ በኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት የምርምርና አድቮኬሲ መምሪያ ኃላፊ ናቸው። ማህበሩ ጥናቱን ያስጠናው ኃላፊነቱን ለኢትዮጵያ የኢኮኖሚስቶች ባለሙያ ማህበር በመስጠትና ስፖንሰር በማድረግ ነው ብለዋል። በእንግሊዝኛ የተዘጋጀ መሆኑን ስለገለጹት ጥናት አጠቃላይ ይዘትና ዓላማ ይህን ተናግረዋል። በግድፉ ስናመጣው የአስሩ አመት የመሪ እቅድ ከግሉ ዘርፍ አንጻር ያለው መልካም እድል ና መልካም አጋጣሚ ኦፖርቹኒቲዎች እና ቻሌንጆች በሚል ነው። እንግዲህ እንትን የተባለ አጠቃላይ ይሄ ለአስር አመት ያገለግላል ተብሎ በመንግስት የወጣ እቅድ ነው። እንግዲህ በአብዛኛው ደግሞ ካሉት ምሶሶ ከምንላቸው አንኳር የትኩረት አቅጣጫዎች ውስጥ በአብዛኛው የግሉ ዘርፍ የተጠቀሰበት እንደመሆኑ ምን ይዞ መጥተዋል የሚለውም ማወቅ አስፈላጊ ነው። ጥሩ ነገሮችን ይዞ ከመጣ መልካም ነገሮችን እንዲያውቁት አድርጎ ያንን ይዘው እንዲሰሩበት ለማድ ክፍተቶች ካሉ ደግሞ ክፍተቶች የሚሞሉበትን ምክረ ሀሳብ ለመንግስት ለመጠቆም በሚል ነው እንግዲህ ይህ ጥናት ነው። ይሄ ነው አላማው። የመንግስት ዘርፍ ተወካዮች፣ በተለያየ ዘርፍ የተሰማሩ የንግድ ማህበረሰብ አባላት እንዲሁም የምክር ቤቱ የልማት አጋሮች ብለው የጠሯቸው ተቋማት በተገኙበት በተደረገው ውይይት የግሉን ዘርፍ አስመልክቶ ከ19 በላይ የማዳበሪያ ሀሳቦችንም መቅረባቸውን አቶ ሚሊዮን ተናግረዋል። በአስር አመቱ እቅድ የልማት እቅዱ አላማዎች ተብለው ከተዘረዘሩት ስድስት ነጥቦች መካከል በዋናነት የተመለከተው የኢትዮጵያን ነባራዊ ሁኔታ ያገናዘበ ገበያ መር የኢኮኖሚ ስርዓት በመከተል የግሉን ዘርፍ ጉልህ ሚናና ተሳትፎ በማሳደግ የበለጸገች ሀገር መገንባት ይላል። እንዲሁም እዚያው እቅድ ላይ የመንግስት የመጨረሻ ግብ ጠንካራ የግል ባለሀብት በኢኮኖሚ ውስጥ እንዲፈጠር የሚል ነገር ሰፍሮ ይገኛል። መንግስት በዋናነት የግሉን ዘርፍ ተቀዳሚው አጀንዳ ካደረገ የእናንተ ስጋት ምንድን ነው ተብለው የተጠየቁት አቶ ሚሊዮን ችግራችን ከዓላማው አይደለም ይላሉ። በዋናነት ይሄ በምንላቸው ወይም ደግሞ በዓላማዎቹም ጭምር በተደጋጋሚ የግሉ ዘርፍ ሚና ጎላ ብሎ ተቀምጧል ከሌሎች የልማት እቅዶች በተሻለ ማለት ነው። ነገር ግን መጠቀሱ ሳይሆን እንዴት ነው ወደ መሬት የሚወርደው የሚለው ነው። በስፋት እንግዲህ የውይይት አጀንዳ ሆኖ የነበረው በነበረው ወርክሾፕ እና በእነዚህ በዚህ መልኩ መገለጹ ሳይሆን እንዴት እንዴት ወደ መሬት ይወርዳል የሚለው ላይ ትኩረት ቢደረግ የሚል አስተያየት ሲሰጥ ነበር የነበረው እና ጥሩ ነው። እንደ መሪ ዕቅድ አንደኛ ፍሌክሲቢሊቲ ያለው ሰነድ ነው። ያ ማለት ምንድን ነው? አስፈላጊ ሲሆን ማሻሻል የሚቻልበት ነው። ከዚህ ቀደሞቹ በአምስት ዓመት እንደሚወጡት ርጅድ ሲስተም የሚከተል አይደለም። ስለዚህ በተቻለ መጠን ነባራዊ ሁኔታን እያገናዘበ በሂደት እየተሻሻለ የሚሰራበት ነው። ቪኦኤ ካነጋገራቸው መካከል አንዳንዶቹ ጥናቱ ይፋ ከተደረገ በኋላ ኮቪድ አስራ ዘጠኝና የእርስ በርሱን ግጭት ጨምሮ የተከሰቱ ዓለም አቀፋዊ ቀውሶች ባሳደሩት ጫና ሳቢያ ሁኔታዎች የተቀያየሩ በመሆናቸው መንግስት ባወጣው የአስር ዓመት እቅድ የፕላን ክለሳ ማድረግ አለበት ብለዋል። የውይይቱ ተካፋይ ከነበሩት መካከል አቶ ሮቤል የሽጥላ ወደ ኢኒሽቲቭ አፍሪካ ውስጥ ከፍተኛ ፕሮግራም ማኔጀር መሆናቸውን ተናግረዋል። ቅዱ በርካታ ጠንካራ ጎኖች ያሉት መሆኑን ገልጸው ያላቸውን ስጋት እንደሚከተለው አስረድተዋል። ምናልባት አሁን አሁን ያለውን ችግር እንደ አሁን ያሉት የሰላም ሁኔታዎች አንዳንድ ከእሱ ጋርም የተያያዙ ችግሮችን ማካተት ይኖርበታል። ሌላ ያው ሁሌም የሚነሱ የፕራይቬት ሴክተር ላይ ያሉ ችግሮች አሉ። ያው ከተለያዩ ሴክተር የተሰበሰበው ጥናቱ ያሳየው እነሱም የገለጡት ነገሮች አንደኛው የፋይናንሻል ሰርቪሶች አለመኖር ነው። እነዚህ ፎሬክስን ጨምሮ ከዛ አክሰስ ለመሬት እና ለተለያዩ ኢንፍራስትራክቸሮች ለግል መሰረተ ልማት እና የመሬት የማግኘት ችግሮች አድሬስ ለማድረግ የታዩ እንትኖች የሉ። ሌላ የተለያዩ ስትራቴጂክ የተባሉ ሴክተሮችን እንዴት ነው የሚያነቃቃውና ለእነዚህም የአጭርና የረጅም ጊዜ እቅዶች እንዴት ተሳታፊ እንደሚሆኑ የግል ሴክተሩ። ሌላ ደግሞ የታየበት ችግር ቴክኒካል የሆኑ ስኪሞች። አሁን አብዛኛው ጊዜ የግሉ ሴክተር ትንሽ እያሳየ ያለው ምንድን ነው የሰው ኃይል ስኪልድ የሆነ አንፓወር በትክክል ያው ገበያውን እንደሚጠይቀው ያክል እያገኘ ያለመሆኑ ነው እና እሱን አድረስ ለማድረግ የኤፊሽንሲዎች እንዳሉ ነው። ጥናቱን ያዘጋጁት ባለሙያዎች ቡድን መሪ የሆኑት በኢትዮጵያ የኢኮኖሚስት ባለሙያዎች ማህበር የኮሚኒኬሽን እና የፓርትነርሺፕ ዳይሬክተር መሆናቸውን የገለጹልን ዶክተር ስሜነ በሴ ናቸው። ያደጉ አገሮች የእድገት ምንጭ መንግስት ሳይሆን የግሉ ክፍል መሆኑን በመግለጽ የጥናታቸውን አቅጣጫ እንደሚከተለው ያብራራሉ። ያየ ነው ከግል ሴክተር አካባቢያ ነው የስራ አመት መረቀዳችን፣ ዋናው አላማ ምን ክፍተቶች አሉ ምን መልካም አጋጣሚዎች አሉ ለፕራይቬት ሴክተር የሚል ነው። እንደሚታወቀው በአለማችን እንግዲህ ትልቅ የኢኮኖሚ እድገት ያስመዘገቡ ሀገራት እዚህ ደረጃ ላይ የደረሱት በዋናነት በመንግስት ኢንቨስትመንት ሳይሆን በፕራይቬት ሴክተር ነው ወይም በግሉ ሴክተር ነው። በግሉ ሴክተር በተለያዩ ጥናቶች እንደሚያሳዩት ከዘጠና ፐርሰንት የስራ እድል ባደጉት አገሮች የግል ሴክተር ላይ ትኩረት ያደረጉ አገሮች ናቸው። ይህን ያመላክተው የግል ሴክተር ለስራ ፈጠራ፣ ለድህነት ቀነሳ እና ለኢኮኖሚ እድገት ወሳኝና የሚጫወት ከፍለ ኢኮኖሚ መሆኑና ይሄ የዓለም ተሞክሮ ነው። የኢትዮጵያ ወይም የሀገራችንም ተሞክሮ ከዚህ የተለየ አይደለም። አሁን ለግሉ ዘርፍ የብድር የፋይናንስና የመሬት አቅርቦትና ተደራሽነት የሰለጠነ ሰው ኃይል ማግኘትና ሙስና ከሚጠቀሱት ተግዳሮቶች መካከል ዋነኞቹ መሆናቸውን የጠቀሱት ዶክተር ስሜነ ጥናቱ የተመለከተውና እንደ ምክረ ሀሳብ የተሰነዘረውን እንደሚከተለው ያስረዳሉ። ለግሉ ባለሀብቶች ወይ ለግሉ ሴክተር ፈታኝ ነው። ይታየኝ አሁን ያለው ወቅታዊ የግጭት እና ጦርነት ውስጥ ችግራችን መሰረታዊ ችግር የግል ባለ ሀብቶንም ዋጋ ሲያስከፍል የግል ባለ ሀብቶች ሲወድም የነበረበት ሁኔታ እና ያ ማኔጅ መደረግ እንደነበረበት ምን ፕሬዲክት ማዘግ እና ለነሱ በዚህ አጋጣሚ ምቹ ሁኔታ አልተፈጠረበት ነው። እንደ ምክር ሀሳብ አንደኛ ቴኔድ የአስር ዓመት መሪ ዕቅዱ መከለስ አለበት ሪቫይዝ መደረግ አለበት ነው። ብዙ ሀገራችን አሁን ያለችበት እና ያኔ የነበረው ሰናሪ የተለየ ስለነበረም ማሻሻያ መደረግ አለበት የሚል ነው። በእርግጥ ይህን ካልን በኋላ በመንግስት በእርግጥ ከጦርነቱና ከድርቁና ከኮቪድ ጋር ተያይዞ ማሻሻያውን ኦልሬዲ ያደረገበት ሁኔታ አለ። ያም ቢሆን መንግስት አሁን ያደረገ ያለ የሪከቨሪ ፕላን የፕራይቬት ሴክተር ተሳትፎ ሊጨምር ይገባል ነው። አቶ ሚሊየን ውይይቱ የተደረገው በረቂቅ ሰነድ ላይ መሆኑን ገልጸው ረቂቁ በተሰጡ ግብዓቶች ከዳበረ በኋላ የመጨረሻው ረቂቅ ሲወጣ ከመንግስትና የግል ዘርፍ ተወካዮች ጋር ምክክር እንደሚካሄድበት ተናግረዋል። የመንግስትን ተቋማት ወክለው በዚህኛው ውይይት ላይ የተገኙትን ለማነጋገር ያደረግነው ሙከራ ባይሳካም የአስር ዓመቱ መሪ እቅድ ሲወጣ በቴሌቪዥን በተላለፈ የቀጥታ ውይይት ሳይቀር ሕዝባዊ ተሳትፎ የተካሄደበት መሆኑን በመድረኩ መገለጹን አቶ ሚሊየን ተናግረዋል። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልኝ። ሰኞ ምሽት መሰናዷችን ሁለተኛው ምዕራፍ እንደቀጠለ ነው። በየዕለቱ ከሰኞ እስከ እሁድ በሚቀርቡ ዝግጅቶቻችን ዙሪያ ያሏችሁን አስተያየቶች በተዘዋዋሪ ስልክ መስመራችን 202-205-9942 የውስጥ መስመር 14 በማለት በድምጽ በተቀረጸው መመሪያ መሰረት ልታደርሱን ትችላላችሁ። የዋትሳፕ ቁጥራችን ደግሞ 202-251-3505 ነው። መልክታችሁን በድምጽ ቀርጣችሁ አስቀምጡልን። ወደ ተከታዩ ቅንብር ነው የምናልፈው። ሳምንታዩ የትምህርት መሰናዷችን ነው። በኢትዮጵያ የሚገኙ የተፈጥሮ ሀብትና የዱር እንስሳት እየተመናመኑ አንዳንዶቹ የመጥፋት አደጋ ተደቅኖባቸዋል። ከሀሮማያ ዩኒቨርሲቲ በባዮሎጂ የተመረቀችውና በተፈጥሮ ሀብት ላይ የተጋረጡ ፈተናዎች ያሳሰባት አቢጌያ ሲሳይ ታዲያ የዱር እንስሳትን ያጋለጡ እንደ አየር ንብረት ለውጥ፣ ሕገወጥ ሰፈራ፣ አደንና ሌሎች ተፈጥሯዊና ሰው ሰራሽ አደጋዎች ዙሪያ ለመመረቂያው ያደረገችው ዳሰሳ በሀገር ደረጃ ተሸላሚ አድርጓታል። በአጠቃላይ ውጤቷ ሶስት ነጥብ ስምንት በማምጣት ከሴት ተማሪዎች አንደኛ በመውጣቷ ዩኒቨርስቲው በረዳት መምህርነት ያስቀራት ሲሆን ወጣቶችና ተማሪዎች ስለ ዱር እንስሳ ጥቅም አውቀው ተፈጥሮን የመንከባከብ ባህል እንዲያዳብሩ ለማድረግም እቅድ አላት። ቀጣዩ ዝግጅታችን ከአቢጊያ ሲሳይ ጋር ያደረግነው ቆይታ ነው። በኢትዮጵያ ካሉ የዱር እንስሳት መጠበቂያ ፓርኮች በግንባር ቀደምነት የሚጠቀሰው ከተመሰረተ ከ50 ዓመታት በላይ ያስቆጠረውና በምስራቅ አፍሪካ ብቸኛ የሆኑትን ጥቁር ዝሆኖችን ጨምሮ 31 ጡት አጥቢ እንስሳትና ከ222 በላይ የአእዋፍ ዝርያዎች የሚገኙበት የባቢሌ የዝሆኖች መጠለያ ዛሬ የመጥፋት አደጋ ተጋርጦበታል። የባቢሌ ዝሆኖች መጠለያ ሲመሰረት ከ600 በላይ ዝሆኖች የነበሩት ሲሆን አሁን 320 ብቻ ቀርተዋል። በአዲስ አበባ ተወልዳ ላደገችው እና ከዝሆኖች መጠለያው በቅርብ ርቀት ላይ ከሚገኘው ከሃሮማያ ዩኒቨርሲቲ በባዮሎጂ ትምህርት ከፍተኛ ውጤት በማምጣት ለተመረቀችው አቢጊያ ሲሳይ ይሄ አስደንጋጭ እውቀት ነው። ይህ የነበረ ሀሳቤ ምናምን እንደምማርበት ግን ባዮሎጂ አካልች ነገርች መባሽ ጀምር አንድ ዶክተር አንተና የሚባሉ መምህሬ ኮንዘርቬሽን ማናጅመንት ኮርስ ይታቁናል እና እሳቸው በጣም ሲቲነጉ በጣም ሞቲቬት ያደረገ በጣም በቃ የማናስባቸው የተረሱ ማለት ብዙ ዋጋ የማንሰጣቸው ግን በጣም ቫሉያብል የሆኑ በጣም በጣም ለሀገር ትልቅ ትልቅ ነገር ማስገኘት የሚችሉ የቱሪዝም ዘርፉን የሚደግፉ በዛ አካባቢ ዱር እንስሳቶች በሚገኝበት ቦታ ያሉት ሶሳይቲዎች መደገፍ የሚችሉ በጣም ብርቅና ውድ ሆኑ ነገሮች ናቸው እና ሞት ደግሞ እዚህ እኛ ሀገር ጋር ብዙ ትኩረት አንሰጣቸውም። ላይ ቅንጦት ይመስለናል የዱር እንስሳትን መጠበቅ፣ እነሱም የሚመቻቸውን ኢንቫሮንመንት ኩት ማድረግ መከላከል፣ ለእነሱ የሚሰሩ ሰራተኞች እንዲኖሩ ማድረግ ለምሳሌ እኔ በጣም ሞት ቤት ያደረገኝ ደግሞ እኔ የተማርኩት ከአረማያ ዩኒቨርሲቲ ነው። ይሻለ ነው በአድሌ ከአረማያ ትንሽ ኪሎ ሜትር አቅ ብሎ ባዙ ላይ የኤሌፋንት ሳንክቸሪ አለ። በጣም በጣምበጣም የሚያሳዝኑ ሁኔታ በቃ የተጎዱ ናቸው። ሶሳይቲ ብዙም ሽ የማያደርጋቸው ናቸው። በጣም እየተገደሉ ያሉ እና በቁጥር ደግሞ እያነሱ ነው። አሁን ላይ በጣም ቁጥራቸው እየመነመነ ነው ያለ እና እሳቸው የአስተማሪ ዶክተር እዛ ላይ ሪሰርቻቸውን ሰርተው ነበረ። እዛን ታይም ቃቸው ሲያሰርዱ እና ያምር በቃ ይህ ነገር ምን የሆነ አሻራ መጣር አለብኝ፣ የሆነ ነገር ማወቅ አለብኝ ስለዚህ ነገር አቴንሽን እንደሚፈልግ ለሰዎች ነገር አለብኝ የሚለው ነገር ነው ሞቲቬት ያደረገኝ፣ እና ኒወርክ ለመቅሱ እንዳነብ እንዳወቅ ያደረገኝ። አንቺ በጥናትሽ ምን አይነት ስጋቶችን መለየት ቻልሽ? ለምሳሌ ሰው ሰራሸው ነገር ለምሳሌ አሁን ዝኛ በምኖርበት ሶሳይቲ ውስጥ ጫት በጣም ይላል፣ ካልቲቬት ይደረጋል በጣም እና ሰዎች የእነሱን ፓርክ ዝም ብለው ማለት በጣም ገብተው ገብተው እዛው ውስጥ ጫት ምናምን ይዘራሉና ልክ ሆኖቹ ዝሆኖቹ ቦታቸው ነው። ያለ ቦታቸው የመጡት ሰዎቹ ናቸው እና ዝሆኖቹ መጥተው ልክ ጫት ውስጥ ናም ሲገቡ ጫቱ እንደምን ይደረጋሉ። ዘን ይገደላሉ እነዚህ ዝሆኖች ማለት ነው። እና የመጀመሪያው ነገር ያልኩት ይሄ የሰው ኢንተርቬንሽን፣ ሰው በጣም ኢንተርቬንት ያደርጋል ይመስል። ለምሳሌ መንገድ ይኖራል አደለ መሀል ላይ እና እንደዚህ ምሻቶች ሲመጡ በመኪና አደጋ ይደርስባቸዋል፣ ይገጫሉ፣ ይሞታሉ ያል እና ደግሞ የሚኖሩበትን ቦታ መጨፍጨፍ ማጥፋት ማውጃ እነዚህ ነገሮች እንደ ችግር ይቆጠራሉ ማለት ነው። ይህ ሶሳይቲ አዌርነስ አዌርነስ ከይታ ለመደረግ ምን ያህል ቫሌብል የሆኑ እነሱን መጠቀም እንደሚችሉ ምክንያቱም ሰዎች እነሱ ለማየት ሲሄዱ ያው ሚዚያ ባገቢ አለ ና ያ ገቢ ደግሞ እዛ ያለው ሰው እንከሬድ ማግ ሳፖርት ያደርጋል። ምናልባት ተፈጥሯዊ የሆኑ ስጋቶችን ያየሻቸዋሉ። ክላይሜትን ያው በደንብ ይሴት አለ ለምሳሌ አሁን እንደምንለው ፋክተሪዎች ጭት መለቀቅ የሙቀት መጨመር ምናምን ምናምን እነዚህ እነዚህ ነገሮች በደንብ አፌክት ያደርጓቸዋል እና ያው እነሱን እነሱን ፕሮቴክት ከማድረግ አንፃር ደግሞ እኛ የምንሰራቸው ስራዎች ደግሞ በጣም ውስን ናቸው። ኢትዮጵያ ውስጥ አስራ ሶስት በፌዴራል ደረጃ የሚተዳደሩና አስራ አራት በክልሎች የሚተዳደሩ በአጠቃላይ ሀያ ሰባት ብሔራዊ ፓርኮች ሲኖሩ ከሀገሪቱ ጠቅላላ የቆዳ ስፋት ስምንት ነጥብ አምስት ከመቶ የሚሆነውን ይሸፍናሉ። ነገር ግን ይህን ያክል ስፋት ያላቸው ብሔራዊ ፓርኮች የሚያስተዳድር በቂ የሰው ኃይል እና የገንዘብ አቅም ባለመኖሩ በርካታ የዱር እንስሳት እየጠፉ መሆናቸውን በኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን የኮሚኒኬሽን ጉዳ ጉዳዮች ዳይሬክተር አቶ ጌትነት ይግዛው ከዚህ ቀደም ለአሜሪካ ድምጽ ገልጸው ነበር። ቀይ ቀበሮ በጣም አደጋ ላይ ነው ያለው። አውራሪስ ጠፍቷል ኢትዮጵያ ውስጥ ለምሳሌ፣ ራይኖ። የአንበሳ መንጋም እንዲሁም አቢሲኒያን ላይዮን ወይም ብላክ ላይዮን የሚሉት አለ። እሱ ቁጥሩ እየተመናመን ነው ሌሎች የዱር እንስሳት የሚመገባቸው ከሌሉ እሱ ወሸሽቶ ወደ ሌላ ወደ ጎረቤት ሀገር ወደ ኬንያ ይገባል። ቺታ አደጋ ላይ ነው። ካርኒቮረስ የሚባሉ እንስሳቶች አደጋ ላይ ናቸው። ካርኒቮረስ ማነው? እንስሳቶች ቡችላ እኮ በሶማሌ በኩል ይያዛል ብዙ ጊዜ በህገ ወጥ መልክ ሲወጣ። ስለዚህ እነዚህ እነዚህ ተግባራቶች እንስሳቶቹ አደጋ ውስጥ እንዲገቡ አድርጓል። ግሬቪ ዜብራ ወይም ደግሞ የሜዳ አህያ ዋይል ዳስ እነሱ አሁን የሉም፣ ሬር ኬዝ ናቸው። ግሬዲ ዜብራ እንኳ ወደ አላይ አላይዴጌ አካባቢ ያንጉዱ ይረስ አካባቢ አልፎ አልፎ ይታያሉ አሉ። ሌሎቹ ግን ዋይል ዳስ የሜዳ አህያ የሚባለው ሬር ኬዝ ነው። አቢጌል ካጠናችሁ ጥናት ተነስታ የዱር እንስሳት መጥፋት የተፈጥሮ ሚዛንን በማዛባት የሰውን ልጅ ህልውና አደጋ ላይ የሚጥል ከመሆኑን በላይ ተጨማሪ ጉዳት አለው ትላለች። ለምሳሌ በእነሱ ምክንያት የሚመጡ ገቢዎች አሉ። ያን ገቢ አንድ ሀገር እናገኛለን እንደ ሶሳይቲ ያ ነገር ይጎዳናል። ሁለተኛ ነገር ደግሞ ለራሳቸው ዝሆኖቹ ራሱ አስቢ ቦታቸው ሲነካ የተለያዩ ነገሮች እነሱ ሊያጠቀ የመጣ ነገር እነሱ ጋር ሲመጣል ዝም ብለው የሚቀመጡ ነገሮች አሉ። የዱር እንስሳቶች ናቸው እና ሶሳይቲን አታኮ ወደማድረግ ይመጣሉ። በዱር እንስሳትና በሰዎች መካከል ኮንፍሊክት ይፈጠራል ማለት ነው። ምክንያቱም እኛም የነሱን ባውንደሪ እያከበርንላቸው አይደለም፣ ሰው እነሱም እኛን የሚያከብሩበት አይኖርም። እነዚህ እነዚህ ነገሮች እየቆየ ሲሄድ ያታቸው በደንብ እየጎላ ይመጣል። አቢጌል ወደፊት ለሰው ልጆች ሕልውና መሰረት የሆኑትን የዱር እንስሳትና የተፈጥሮ ሀብት ለመንከባከብ ከወጣቶችና መጪው ትውልድ ብዙ ይጠበቃል ትላለች። አዲስ በጀመረችው የረዳት መምህርነት ስራዋም ተማሪዎችን ማሳወቅና ማንቃት ትፈልጋለች። ተማሪን የሚመሩ ሰዎች ነው ለእንደዚህ አይነት ነገሮች ፒካፕ ማድረግ ያለብን ማለት በጣም ማውራት አለብን። እንደዚህ አይነት ነገር ብዙ ሰው እንደዚህ አይነት ነገር ሳወራ የሆነ ነን ሴንስ ነገር ይመስለዋል። የሆነ በቃ በጣም አቴንሽን የሚሰጠው የሚገባኝ ነገር ይመስለ የሰማው አንዳንድ ሰው ግን እንደዛ አይደለም። አቴንሽን ልንሰጠው ፎከሳችን ልንሰጠው በጣም የሚገባው የተማሩ ሰዎች ደግሞ በደንብ ስለዚህ ነገር ማህበረሰብ የምንኖርበት ማህበረሰብ እንዲበቃ እንዲያውቅ ማድረግ አለብን ይመስለኛል። አቢጌል ቀጣይ ቅዷ የመጥፋት አደጋ የተጋረጠበትን የባቢሌ የዝሆኖች መጠለያን ጨምሮ ሌሎች የተፈጥሮ ፓርኮችን በአካል እየሄዱ መጎብኘት ሲሆን የዱር እንስሳትን በመንከባከብ ዙሪያ ጥናቶችን ማካሄድና ተግባራዊ ስራዎችን ለመስራት መንገድ ጀምራለች። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የምትከታተሉት ከአሜሪካ ድምጽ ራዲዮ የሚተላለፈውን ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ዝግጅታችንን ነው። ከሰኞ እስከ አርብ ያሉት ዝግጅቶቻችን ከሬዲዮ በቴሌቪዥን እና ከዌብሳይታችን በተጨማሪ አት ቪኦኤ አምሀሪክ ላይ በፌስቡክ በቀጥታ ይተላለፋል። በዝግጅቶቻችን ላይ አስተያየት ካላችሁ ወይም በፕሮግራማችን ውስጥ ቢካተቱ በምትሏቸው ሀሳቦች ዙሪያ ጥቆማ መስጠት ከፈለጋችሁ በምን ታገኙናላችሁ? ተከታዩን ማስታወቂያ ሰምተን እንመለስ።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 በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ ዝግጅታችን በዚሁ አበቃ። ከመላ አሜሪካ ድምፅ ባልደረቦች ጋር ያስተናገድኳችሁ ስመኝሽ የቆየ ነበርኩ። ስለ አብሮነታችሁ እናመሰግናለን። ደህና ደሩ።